የአዲስ አበባን ከተማ ግዛት በፊንፊኔ ዙሪያ ልዩ ዞኖ ዞን ከተሞች ላይ ለመጫን የተደረገ ነው ብለው ቢሰጉ ለፌዴራላዊ ስርዓቱ ካላቸው ቀናይነት ካላቸው ኮሚትመንት የመነጨ ስለሆነ ብዙ የሚያስገርም ሊሆን አይችልም። በህብረተሰቡ ዘንድ በቂ ግንዛቤ ለመስጠት የሚያስችል ስራ ያልተሰራው ረቂቅ ስለሆነ ነው። በጥናት ደረጃ ባለሙያዎች አጥንተውት ስቴክሆልደርስ ሆልደርስን አነጋግረው ህዝቡን ማነጋግረው አዋይቶ የመጨረሻ ቅርጽ የያዘ አልነበረም። በባለሙያ ጥናት ደረጃ፣ በሳይንሳዊ ጥናት ደረጃ ለመጨረሻ የፖለቲካ ውሳኔ ለመቅረብ በሚያስችለው ደረጃ በሚያስችለው ቁመና ላይ የደረሰ አልነበረም። ይሄ ፕላን እንደ መነሻ እንዳልኩት በሁለት አንደኛ ለፌዴራል ስርዓት መጠናከር ካለ ኮሚትመንት አንፃር እውነት እንደተባለው ሆኖ ከሆነ ሊሆን አይገባም የሚል ጀኑንሊ ስጋቱን የገለጸ ግን በዛ ጀኑ ስጋት ላይ ተመስርቶ አቋሙን በአንድ ደራ መልኩ መግለጽ የፈለገ የህብረተሰብ ክፍል ነበረ። እንኳን አሁን በምንለው ደረጃ የአንድም ሰውም ቢሆን አካል መጉደል ሊያስከትል የማይገባው ይልቁንም በተሳሳተ መልኩ ስለተመራ፣ ካልኩሌት በሚያደርጉ ወገኖች ስለተመራ፣ ላላስፈላጊ እውቀት፣ ላላስፈላጊ ንብረት ውድመት፣ ላላስፈላጊ ሰዎት መስፋት ምክንያቱ ነው። ይህ አሳዛኝ ነው። የሚዘውሯቸው ወገኖች ኢላማ እንዲያደርጉ የፈለጉት የመንግስት ተቋማትን፣ የወረዳ ይሁን የቀበሌ አመራር አባላት መኖሪያ ቤቶችን፣ የልማት ተቋማትን ብሎም የሞዴል አሳደሮች ማሳዎችን ሳይቀር ማስካት፣ ማቃጠል የጀመሩት ቁጥሩ የማይናቅ ዜጋ የአካል ጉድ ጉዳት የሞት አደጋ ደርሶ በጣም የሚያሳዝን ነው። በተለይ በምዕራብ ሸዋ እና በደቡብ ምዕራብ ሸዋ ባሉ ጥቂት ከተሞች አካባቢ ያለው እንቅስቃሴ ከማስተር ፕላንም ጋር አይገናኝም። ከሌሎች እንደመነሻ በመፈክር ደረጃ ከሚ ከሚነሱ ሌሎች የመልካም አስተዳደር፣ የመብት፣ የወስተ ጉዳዮችም ጋር አይገናኝም። ወደ ለየለ ስርዓት አልበኝነት እያመራ ያለበት ሁኔታ አልፈጥሯል። በዚህ ሰዓት ነው ምን ያክል ሰዎች ሞተዋል የሚለው ጉዳይ ላይ መነጋገር ትርጉም አልባም ይሆን። አንዳንድ ወጣቶች የጸጥታ ኃይሎችን ትጥቅም ለመንጠቅ ያደረጉ በነበረው እንቅስቃሴም ጭምር ያለፈ የሰው ሕይወት አለ። አሁን ግን ከቁጥጥር ውጭ በወጣ ሁኔታ የታጠቁ ጋንጎች በተቃውሞ ስም በሌላ በሌላው ስም አሁን ይሉኝታ ሙሉ ቀርቶ ስለ ማስተር ፕላን ማንሳት ተገቢ እንዳልሆነ ተደርሶበት አሁን ስርዓት እናፈርሳለን ብለው ብሎ በይፋ በሚንቀሳቀሱ ጋንጎች፣ የታጠቁ ጋንጎች ምክንያት የሞዴል አርሶአደሮች፣ ያልታጠቁ የጸጥታ ሰራተኞች፣ ፖሊሶች፣ በአካባቢ በሚገኙ መከላከያ ስራዊት አባላት፣ በወረዳና ቀበሌ ባለስልጣናት ላይ በግልጽ ዘመቻ ተከፍቶ በርካቶች ህይወታቸው አልፏል። በጣም አስቀያሚ በሆነ አኳኋን በጥይት ተደብድበው፣ ቢላዋ ታርደው የሞቱ ሞቱ በርካታ ሰዎች አሉ። ስለዚህ በዚህ ሰዓት ይሄ ጉዳይ የፈጠረው ነገር አሳዛኝ ነው ብቻ ሳይሆን መቆም አለበት ብሎ ከመነጋገር በዘለለ በቁጥር ላይ የምንነጋገረው ነገር ትርጉም ያለው ሆኖ አይሰማኝም። የማስተር ፕላን ጥያቄ ሽፋን ነበር እንጂ የማስተር ፕላን ጥያቄ መጨረሻው ጥያቄ አልነበረም። ምክንያቱም የማስተር ፕላን ጥያቄ ተወደደም ተጠላም በውይይት ላይ ተመስርቶ ሊፈጠም ይችላል። ያ ውይይት በተለይ የክልሉ መንግስት በአስቸኳይ በወሰዶ እርምጃ በርካታ ሁከቱ ተነስቶባቸው የነበሩ አካባቢዎችም ስንበር ስፋት ያለው የህዝብ ውይይት መደረግ በመጀመሩ ና ጥያቄው በአግባቡ የሚመለስበት ሁኔታ ግልጽ መሆን በመጀመሩ ይህንን እንቅስቃሴ ወትሮውንም ከመስመሩ መስመሩ እንዲስት በማድረግ ወደ ሌላ አቅጣጫ ሲመርቱ የነበሩት ወገኖች አሁን ወደ ለየለት ህግ አልባነት ወደ ለየለት ስርዓት አልባነት መርተውት የመንግስት እና የህዝብ ንብረቶች በእሳት እንዲጋዩ ተደርጓል። ፋብሪካዎች እና የልማት ተቋማት ጥቃት ደርሶባቸዋል። ጥቃቱ አሁንም እየቀጠለ ነው ያለው። እነኛ አንዳንድ አንድ ኃይሎች ለምን ነው አያጅቡ አይነት ቡጊማን የሚመስላቸው ፈረንጆች ዝም ብሎ ለማስደንገጥ የሚጠራው ኃይሎች አይደሉም። ስም ያላቸው ኃይሎች ናቸው። እዚህ ሀገር በህጋዊ መንገድ የሚንቀሳቀስ የሚንቀሳቀሱ ድርጅቶች አሉ። ህጋዊ ሲባል ያው ለምዝገባ ሲባል ህጋዊ የሆኑ በተሻለ መጠን ግን በግርግርና በሁከት አመካኝተውም ቢሆን ራሳቸውን ቤተ መንግስት ውስጥ እናገኝ ይሆናል የሚል ቅዠት ያለባቸው ወገኖች ያሉ፣ እነሱ በስፋት እዚህ ላይ ተንቀሳቀሱበታል። ከምንም ነገር በላይ ግን ከእነሱም ጋር በመሆን በአሸባሪነት የተፈረጁ ውጭ ሀገር ያሉ ድርጅቶችም በስፋት በዚህ ጉዳይ ላይ የተሰማሩበት። ዛሬ ምዕራብ ሸዋ አካባቢ ያሉ አንዳንድ አካባቢዎች ላይ ያለውን ብቻ ብነግራችሁ መንገድ ቆፍረው ብዙ ቦታዎች ቆፍረው መንገድ መኪኖች እንዳይተላለፉ አድርገዋል። አሁን እንዳይተላለፉ ማድረግ አንድ ነገር ነው። አሁን ግን ወደ ለየለት ሽፍነት ተገብቶ ጸጥታ ኃይሎች በተቻለ መጠን ተሳስተው የገቡ ወገኖች እንዳይኖሩ ለማጣራትና አላስፈላጊ ግብታዊ ወደሆነ እርምጃ ላለመግባት በሚል በሚያደረጉት ጥንቃቄ ምክንያት ወደ አካባቢው ለመድረስ የሚዘገዩበት ሁኔታ አለ። ስለዚህ አሰልፈው በመኪና እስከ አምስት መቶ ብር ድረስ እያስከፈሉ አሁን ወደ ቢለይ ሽፍትነት ነው። እነዚህ ሰዎች የተሰጣቸው መመሪያ ውስጥ የነበረው ያልነበረም ሌላ ጉዳይ ነው። በነገራችን ላይ እውከት የጠራ ወገን ጋኔን የጠራ ወገን ጋኔን ስለመቆጣጠር እርግጠኛ መሆን አይችልም። አሁን የጠሯቸው ሰዎች የጠሩትን ጋኔን መቆጣጠር ስለመቻላቸው እነሱም እርግጠኛ አይደሉም። ይህንን ጋኔን ልክ ማስገባት የሚችል የተደራጀ ህዝብና መንግስት ብቻ ነው። ስለዚህ ይህን መግለጫ አዲስ መልኩ ማውጣት አሁን እንደ አዲስ ማውጣት ያስፈለገበት ዋናው ምክንያት እነኚህ የተጠሩ አጋንንት ከጠሯቸው ጠንቋዮች አቅም በላይ ስለሆኑ እነዚህን ልክ ማስገባት የሚቻለው በተደራጀ የህዝብና የመንግስት እንቅስቃሴ ስለሆነ ብቻ ነው። በዚህ በዚህ አንጻር መንግስት እነኚህን ተረባሾች እነኝን የወንበድ የወንበድና ተግባር ላይ ስማርቶ የሚገኙ ወገኖች ወደ መጡበት መመለስ የሚያስችል የሚሰሩትን የሽብር ተግባር ኒውትራላይዝ ማድረግ የሚያስችል ስራ የግድ መስራት ስለሚጠበቅበት ነው። መግለጫ ማታት ያስፈልጋል።